የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ22 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ እንዲጠር፣ ሁለተኛው ደግሞ ከኮነ የደለተገድ ጋር ስለፊት ብሬ አወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘበት። በወልቃይ ጠገዴ ጉዳይ የተከሰሱት የኮሎኔል ደመቀ ዘውዴ የህግ ጠበቃ ናቸው። አቶ አለልኝ ምህረቱ ይባላሉ። በአቢይ ርዕስ ይቀርባሉ። የሁለተኛው አጋማሽ የዛሬ ረቡዕ ፕሮግራሞች ዴሞክራሲ በተግባር ኢትዮጵያን በአሜሪካ፣ እንዲሁም ደግሞ ሌሎች ወቅታዊ ቅንብሮች የተካተቱበት ነው። በሰዓቱ ይቀርባል። ጥቅምት 29 2010 ዓ.ም ነው ዛሬ። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ባለሳምንት ተረኞቹ አስተናጋጆቻችሁ አዲሱ አበበና አሉላ ከበደ ነን። ፕሮግራማችንን ንጉሱ ታምሬ ይመራልና መልካም ምሽት እንዲሆን እንመኛለን። ዜና ይጀመራል አሁን። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ችሎት የቀድሞውን የአንድነትና ለዲሞክራሲ ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛውን ኤልያስ ገብሩን ዛሬ በነጻ አሰናበተ። ፍርድ ቤቱ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ አይገባም ነው ያለው። መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ ዛሬ ለብይን በቀጠረው መሰረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ የአስቸኳይ ጊዜ አዋጁ የተሻረ በመሆኑ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ሕግ በግንቦት ወር 2009 ዓ ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን የአስቸኳይ ጊዜ አዋጁንና የአስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሰዋቸው ነበረ። ከዚያም ባሻገር ክስ ሳይመሠረትባቸው ለአያሌ ውራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመሥርቶባቸው እንደ ቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውሟችሁ አልነበረም ወይ? የሚል ጥያቄ ለእናቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ። አዎ የወንጀል ሕጉ መሰረታዊ መርሆች ላይ የወንጀል ሕግ ወደ ኋላ ተመልሶ አይሰራም አንዱ ነበርና ያንን አቅርበን ተከራክረን በአቃቤ ሕግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁን ከወንጀል ሕጉ በኋላ የወጣና የሚበልጥ ነው በማለት ወደ ኋላ ተመልሶ አይሰራም የሚለው የወንጀል ሕግ መርህ እዚህ ላይ አይሰራም። ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ነው ያንን ያቀረብነው መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጅ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብለው ነው ብይን የሰጠው። ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ህግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። በአማራ ክልል በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር ለ15 ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት የተቃውሞ ሰልፍ ወደ ግጭት ማምራቱ ተገለጠ። ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል አደጋ እንደደረሰባቸውና ከአረርቲ ከተማ ወጣ ብሎ የሚገኝ የቺፕውድ ማምረቻ ፋብሪካም ቃጠሎ የደረሰበት መሆኑ ታውቋል። በተቃውሞ ሰልፉ ላይ የመብራት መጥፋቶች ችግር ተደጋጋሚ በሆኑ ዘላቂ መፍትሔ እንዲሰጣቸው የሚጠይቅ መፈክር ማሰማታቸውን ስማቸውና ማንነታቸው እንዲጠቀስ ያልፈለጉ በሰልፉ ላይ ተሳታፊ የነበሩ አንድ ሰው ጠቁመዋል። የዘይትና ስኳር አቅርቦት ይስተካከል ትክክለኛ የግብር አከፋፈል ስነ ስርዓት ይኖር የሚሉና በወጣቶች የሥራ ዕድልና በከተማዋ ፍትሐዊ የሀብት አጠቃቀምን አስመልክቶ ጥያቄዎች መነሳታቸውም ተገልጧል። ዜናውን አስመልክቶ የክልሉን ባለስልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም በፌስቡክ ገጻቸው ሰልፉና ግጭት መኖሩ ያረጋገጡት የክልሉ መንግሥት ቃል አቀባይ አቶ ንጉሡ ጥላሁን በምንጃር ወረዳ አረርቲ አካባቢ በነበረው ውከት በአካባቢው በመገንባት ላይ የሚገኘውን ኢንዱስትሪ ፓርክም ጄኔሬተሮች ለማቃጠል ሙከራ የተደረገ ሲሆን ይህ ህብረተሰቡ በመከላከሉ ምንም ጉዳት አልደረሰበትም። የቺፕ ውድ ፋብሪካው ግን ከተሽከርካሪዎቹ ግጭት ጉዳት ደርሶበታል። ሁለቱ ጉዳት የደረሰባቸው ወጣቶች በአረርቲ የመጀመሪያ ደረጃ ሆስፒታል እርዳታ እየተደረገላቸው ይገኛሉ ብለዋል። አድማጮች የዚህ ዘገባ ዝርዝር በሌላ ጊዜ እንደሚቀርብ ከወዲሁ እንገልጣለን። በትላንቱ የዩናይት ስቴትስ የ2017 ዓመተ ምህረት ምርጫ የዲሞክራቲክ ፓርቲ አባላትና የለውጥ አራማጅ አጋሮቻቸው በቨርጂኒያና በኒው ጀርዚ ክፍለ ግዛቶች የአገረ ገዢዎች ምርጫዎች ጨምሮ የድል ብስራቶችን ተጎናጽፈዋል። በቨርጂኒያ ራልፍ ኖርተም በኒው ጀርዚ ደግሞ ፊል መርፊ ሁለቱ የዲሞክራቲክ ፓርቲ እጩዎች ለየግዛቶቹ አገረ ገዥነት ተቀናቃኞቻቸውን በከፍተኛ ድምፅ ብልጫ ሲያሸንፉ፣ ሁለት ጥቁር አሜሪካውያን ጀስቲን ፌርፋክስ ና ለቨርጂኒያ ሳቸው ሼላ ኦሊቨር ደግሞ ለኒው ጀርሲ ሁለቱም ከዲሞክራቲክ ፓርቲ ናቸው ለምክትል አገረ ገዥነት ተመርጠዋል። በሌላ የምርጫ ዜና ዶናልድ ትራምፕ በሌላ የምርጫ ዜና ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በአገር ውስጥ የስራ እድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አልታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ገብተዋል። በምርጫው ዜና በትላንትና እለት በዩናይት ስቴትስ ዙሪያ በተካሄዱት የአካባቢ ምርጫዎችም አራት ሶማሌ አሜሪካውያን አሸንፈዋል። በመካከለኛው ምዕራብ ዩናይት ስቴትስ የሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ምት በምክር ቤት አባልነት በመመረጥ የመጀመሪያው ሶማሊያዊ አሜሪካዊ አብዲ ዋርሳሚ ተፎካካሪያቸውን ሙሐመድ ኑርን ሀምሳ ለአርባ ሰባት በሆነ ጠባብ ልዩነት በማሸነፍ ነው በድጋሚ የተመረጡት። ከጥሩ ወር አንስቶ ሁኔታዎች መልካም ነበሩ፣ አሁን ደግሞ በምርጫው አሸነፍን፣ በእጅጉም ተደስቻለሁ ብለዋል። ዋርሳሜ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት በሁለተኛው የምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሊያዊ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ የተናገሩት ዋርሳሜ የሶማሌ ተወላጆች መገበያያ ወይም ሞል እንዲገነባ በሚል ያላቸው ያላቸውን ውጥን አስታውቀዋል። አብዱል ቃድር ሐሰን የተባለ ወጣትም ሶማሊያዊ አሜሪካዊ ለሚኒያፖሊስ ከተማ የፓርክና የመዝናኛ አገልግሎቶች በቦርድ አባልነት ሲመረጥ ፋርቱን አህመድ ከሚኒያፖሊስ በስተ ምዕራብ በምትገኘው የሀፕኪንስ ከተማ የትምህርት አስተዳደር ቦርድ አባል ለመሆን ተመርጠዋል። በዋሽንግተን ክፍለ ግዛቷ የትዊክላ ከተማም ዛክ ኢዳን የተባሉ ሌላ ሶማሊያዊ አሜሪካዊ ለሰላሳ ስድስት ዓመታት በምክር ቤት አባልነት ያገለገሉትን አንጋፋ አባል በመተካት አዲሱ አባል ሆነው ተቀላቅለዋል። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ የመጀመሪያ በሆነው ጉዟቸው በአገር ውስጥ የሥራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ዛሬ ገቡ። ትራምፕ ከቻይና አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለሥልጣናት ጨምረው እንደ ገለጡት ፕሬዚዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒኩሌር ፕሮግራሟን ታቋርጥ ዘንድ ግፊት እንድታደርግባት ውጥረት ያደርጋሉ የጥቅርታ ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤይዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግርም በጉዳዩ ላይ ትኩረት ያደረገ ውይይት አሰምተዋል። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግር ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒውክለር ጦር መሳሪያ ቅመማ ፕሮግራማቸውን እንዲያቋርጡ ሲሉ ለሰሜን ኮሪያ መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል። ፕሬዚዳንቱ አክለውም አሳንሰው ማየቱን ያቆሙ፣ የጋራ ደህንነታችን ያስከብረናል፣ የጋራ ብልጽግናና የማይደፈረው ነጻነታችንን እንዲሁ ሲሉ አይሞክሩን በማለት ነው ሰሜን ኮሪያን መሪውን የሰሜን ኮሪያ ያስጠነቀቁት። በመጨረሻም ኢራን በንዑስ አህጉሩ ያላትን ተሰሚነትና ተጽዕኖ አድራጊነት ለማቅላት ባላት ውጥን ብጥብጡን እያባባሰች ነው በሚል በየመኑ ግጭት እየተጫወተች ያለችውን ሚና የተባበሩት መንግስታት እንዲመረምር ስትል ዩናይት ስቴትስ ጥሪ አደረገች። የዩናይት ስቴትሷ ሸሪክ ሳዑዲ አረቢያም በሪያድ አውሮፕላን ጣቢያ ላይ ተነጣጥሮ የተነጨፈውንና መሬት ላይ ከማረፉ አስቀድሞ ሳዑዲ አየር ላይ ያመከነችውን ሚሳይል ጨምሮ የሁቲ ሚሊሻዎችን የጦር መሳሪያ በማስታጠቅ ኢራንን ትወነጅላለች። ሳዑዲ በተጨማሪም የኢራን ድርጊት ጦርነት ከመክፈት የሚቆጠር ነው ስትል በያዝነው ሳምንት መጀመሪያ ማስጠንቀቋ ይታወሳል። በሕገ ወጥ መንገድ የጦር መሳሪያ ማስተላለፍን የሚያግደውን የተባበሩት መንግስታት ድንጋጌ ተላልፋለች ስትል ኢራንን የወነጀለችው ዩናይትድ ስቴትስ በአንጻሩ ሳዑዲ አረቢያንና ሌሎቹን የአካባቢውን አገሮች የምትደግፍ መሆኗን ግን አመልክታለች። ኢራን በበኩሏ የሁቲ ሚሊሻዎችን የምትረዳ መሆኗን ገልጣ የጦር መሳሪያ ግን አላስታጠቁም ስትል ነው ያስተባበለችው። በሌላ በኩል ሳዑዲ አረቢያ ዓለም አቀፍ እውቅና ያለውን የየመንን መንግስት በመርዳት አማጽያኑን የሁቲ ሚሊሻዎች የሚወጋው ንብረት ትመራለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበ እና እኔም አሉላ ከበደንን ወደ ሁለተኛው ወይም ወደ መጽሔቱ ርዕስ ከመሻገራችን በፊት አንዱን ለቅምሻን በል። ነገ እንደ እሸቱ አለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ በደርጉ የመቶ አለቃ ሸቱ አለሙ የቀይ ሽብር ሰለባ የሆኑት አቶ ወርቁ ደመና ናቸው። ትናንት የመጀመሪያው ክፍል ቀርቦ ነበር። ዛሬ ሁለተኛው ይቀርባል። አሁን ወደ ምሽቱ አብይ ርዕስ ወደ ምሽቱ አብይ ርዕስ ከመሄዳችን በፊት ከትላንትና ቨርጂኒያ ውስጥ በተደረገው ምርጫ ዲሞክራቱ የቨርጂኒያ ገረገዢ ራልፍ ኖትርሃም አሸንፈዋል። የእሱንም ለቅምሻ ልናቀርብ ነበር፣ በኋላ እናሰማለን። አሁን አሉላ እንዳልከው ወደ እለቱ አቢይ ርዕስ የብሔራዊ የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቸዋለሁ በሚል በጽሁፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጠ። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ ትዕዛዝ ሰጥተዋል ፍርድ ቤቱ። ጽዮን ግርማ ኮሎኔል ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አልልኝ ምህረቱን አነጋግራ ተከታዩን ይዛ ከወልቃይት ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ.ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትዕዛዝ የሰጠው ጠበቆቹ አቃቢ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለሌ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋገሪያቸው ነበር። የተለለን በማቀዘውድ ጉዳይ የፌደራል ጠቅላይ አቃቢ ህግ ባቀረበባቸው የሽብርተኝነት ወንጀል አቃቢ ህግ ምስክሮች ያሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን እናጠናቅቃለሁ በማለት ክርክሩ ተመርምሮ ብይን ሊሰጥበት ቀጠሮ ይዞ ነበር ለጥቅምት ሀያ ሰባት ሁለት ሺ አስር ዓመተ ምህረት ከሶስት ቀን በፊት ማለት ነው። እሺ፣ በቀጠሮ ቀን የተያዘው ከከሳሹ ይከላከሉ እንደሆነ ወይም አይከላከሉ እንደሆነ የአቃቤ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመሰጠቱ በፊት በተከሳሰበ ጠበቃ በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት። ድምፁ ማለት ነው። ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስ ግልጽ ያርጉት። በሪፖርት መልክ የተዘጋጀ ነው ከስልክ ንግግር ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ቀጥታ ወር ጽሁፍ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የእኛ መቃወሚያ። ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ? ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ፣ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ ሁለተኛው ደግሞ ከኮሎኔል ደመቀ ዘውድ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘበት። ይህንን የፍርድ ቤቱን ትዕዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። ከተሰጠ ለመቼ ነው የተሰጠ? ገነባል። ቀጠሮ የተሰጠው ለህዳር አስራ ዘጠኝ ቀን ሁለት ሺ አስር አመተ ምረት ነው። በሐምሌ አራት ለሐምሌ አምስት አጥቢያ ሁለት ሺ ስምንት አመተ ምረት ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ሕይወት ማለፉ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ የተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛን ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም ስር ከሚገኙት የመንግስት ባለሥልጣናትና ነጋዴዎች መካከል መሃል የሆኑት ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ በሳውዲ መንግስት እየተመረመሩ መሆኑንና የታገደው ንብረታቸው ከሳውዲ ውጭ ያለን አያካትትም ሲሉ ለንደን የሚገኙት የሼኩ ቃል አቀባይ ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ በለንደን የሚገኙት የሼክ መሐመድ ሁሴን አሊ አላሙዲ ቃል አቀባይ ቺን ፔንሬ ስለ ሁኔታው ከአሜሪካ ድምፅ ተጠይቀው በኢሜይል በሰጡ ምላሽ አሊ አላሙዲ በሳውዲ አረቢያ ሪያድ ከተማ ሪትስ ካርልተን ሆቴል ውስጥ በቁጥጥር ስር እንደሚገኙ አረጋግጠውልናል። በዚሁ ምላሻቸው ላይም በሳውዲ አረቢያ የተያዙ የተለያዩ አይነት ምርመራዎችና ጥያቄዎችን ሼሁ በጽኑ ያስተባብላሉ። የንጉሳዊ ግዛቷ የሀገር ውስጥ ጉዳይ በመሆኑ በዝርዝር የምንሰጠው አስተያየት ባይኖርም፣ ሁኔታው በሼኩ የሚንቀሳቀሱ የውጭ ሀገር የንግድ ተቋማትን ስራ እንደማያስተጓጉል ለመግለጽ እንወዳለን ብለዋል። በሳኡዲ መንግስት በሙስና ተጠርጥረው በቁጥጥር ስር ከሚገኙት ልዑላን፣ ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች መካከል አንዱ የሆኑት ሼክ መሐመድ ሁሴን አላሙዲን እንደ ሌሎቹ ተጠርጣሪዎች ሁሉ የባንክ ሂሳባቸው ታግዶ ሊሆን እንደሚችል ዘገባዎች ይጠቁማሉ። ከትላንት በስቲያ የወጣው የሮይተርስ መረጃም የሚያሳየው የተጠርጣሪዎቹ የባንክ ሂሳብ መታገዱን ነው። 15.5 የተመዘገበ የሀብት መጠን ያላቸው ቢሊዮነሩ ሼክ መሐመድ አሊ አላሙዲ በዓለም እጅግ ከፍተኛ ሀብታም ከሚባሉት ሰዎች ተርታ የሚመደቡ ሲሆኑ በፎርብስ መረጃ መሰረት ከሳውዲ ሁለተኛ ከአረብ ሀገራት ደግሞ ሶስተኛ ባለሀብት ናቸው። ሼክ መሐመድ በኢትዮጵያም ቁጥር አንድ ቢሊዮነር ናቸው። ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነም ይነገራል በኢትዮጵያ በሆቴልና በቱሪዝም ግብርና ትምህርት ማዕድን ኮንስትራክሽን ሪል ስቴት ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከሰባ ኩባንያዎችና ከአርባ ሺህ በላይ ቋሚ ሰራተኛ ያላቸው ባለሀብት ናቸው ሼክ መሀመድ አላሙዲን ከዚህ ጎን ለጎን በኢትዮጵያ ለልማት የወሰዷቸው በርካታ ቦታዎችን ለአመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብትም ናቸው። ከድርጅቶቻቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸውም ያውቃል። ሼክ መሀመድ ሁሴን አላሙዲን በተመለከተ በኢትዮጵያ ካሉ የስራ አጋሮቻቸውና ወዳጆቻቸው መረጃን ለማግኘት ከፍተኛ ጥረት አድርገናል። ነገር ግን አብዛኞቹ መረጃን ለመስጠት በራቸውን ዝግ አድርገዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ርስ ጋ ያቆየናል። ከፍተኛ ባለሥልጣናትን የንጉሣዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግሥት የሚመሰርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲው ንጉሥ ሳልማንና የሰላሳ ሁለት ዓመቱ አልጋወራሻቸው የጀመሩት የጸረ ሙስና ዘመቻ በሚል የቀረበውን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት አስራ አንድ ልዑላን አራት ሚኒስትሮችና ከአስር በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ ሙሐመድ አላሙዲም በሪትስ ካርልተን ሆቴል የቁም ስር ላይ ይገኛሉ። የአሜሪካ ድምጿ ሲንዲሴን የዘገበችውን የዚህን ዘገባ ዝርዝር ሄኖክ ሰማ እግዜር ይዞ ቀርቧል። በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልቤሳ በሆኗል። በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል፣ እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለሀብት ሼክ መሐመድ ሁሴን አላሙዲም ይገኙባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል የሳውዲ መንግስት በሙስና የጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስርአቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኒወርት ጥያቄው ለዋይት ሀውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡት ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አምር በብሩኪንግስ ኢንስቲትዩት አጥኚ ናቸው። እነዚህ እስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። እስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርገዋል። አስቡት እስኪ ዩናይትድ ስቴትስ ውስጥ አንድ ቀን ጠዋት በዜና ቢል ጌትስ ና ዋረን ባፌት መታሰራቸውን ብትሰሙ በምጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል? በሳዑዲ አረቢያ ሰላምና መረጋጋት ላይ እስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኃላፊነቱና መልሱ የአካባቢው ባለስልጣናት ይሆናል ብለዋል። ኃላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለ ነው። የሊባኖስ ጠቅላይ ሚኒስትር ሳድ ሀሪሪ እሁድ ለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል። የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባሕረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለእኔ ጥያቄው ፕሬዝደንት ትራምፕ ይሄ እንዲሆን ይፈልጉ አይፈልጉ፣ የሚታወቅ ነገር የለም። የፖለቲካ ተንታኙ አምር ፕሬዚዳንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል። ይዞ የቴክኒክ ችግር አይደለም ማለት፣ የቴክኒክ ችግር አይደለም። ብዙ ጊዜ የቴክኒክ እያልን ጠቅላላ አድርገን እንናገራለን። ከህንፃው ውጡ የተባለ ከህንፃው፣ ግን ብዙ ጊዜ እንደሚገጥመው ቀላል ነገር ይሆናል። የህግ ነገር ሆኖ የእሳት አደጋ ምልክት እየተሰጠ ነውና ውጡ ከተባለ ውጡ ነው። እኔ ማለት አለ እዛ እኮ ሲነበብ ምን ይሆን መሰለህ፣ በስራ ገበታቸው ላይ እንዳሉ እንቀጥል። ንጉሱ ምክትላ ስለችንም እየተባለ ነው። አድማጮች ቅርታን እንጠይቃለን። የዛሬ ስርጭታችን በከፊል መቋረጡ ነው። ተመልሰን የመምጣት እንችል ካገኘን እመጣለን። መልካም ምሽት ነገር ምኮ ነው። አድማጮች ተመልሰናል፣ ወደ ስቱዲዮ። ይቅርታ እንጠይቃለን ለባከነው ሰዓት፣ ላመለጡት ፕሮግራሞች። የገጠመን ችግር ተፈቶ አሁን ሁሉም ወደ ስራው ተመልሷል። ወደ አቆምነው ዝግጅት ነው የምንሻገረው። ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ የረሃብ ሁኔታ እየተባባሰ መሆኑን አንድ አዲስ ዘገባ አመለከተ። በመጪው ወር በሚገባው አዲስ ዓመት መጀመሪያ ላይ በአምስት ነጥብ አንድ ሚሊዮን ዶላር የሚገመት ወጪ እንዲሁም ያንኑ ያህል ቁጥር ያላቸው ሰዎች አደገኛ የምግብ እጥረት ሊገጥማቸው እንደሚችል ዘገባው ጠቅሟል። የአሜሪካ ድምጽ ራዲዮ ዘጋቢ ጂል ክሬክ ከናይሮቢ የላከችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። የተባበሩት መንግስታት ድርጅት የሰብአዊ አገልግሎትና የደቡብ ሱዳን መንግስት ባወጡት አዲስ ዘገባ መሰረት በሀገሪቱ ያለው ሁኔታ የጨለመ ነው። ቀደም ብሎ የወጣው እቅድ በያዝነው ዓመት መገባደጃ ወቅት ከባድ የምግብ እጥረት የገጠማቸው ሰዎች ብዛት ባለፈው ሰኔ ወር ከነበረው 6 ሚሊዮን ወደ 4.8 ሚሊዮን ይወርዳል የሚል ግምት ነበረው። ይሁንና የደቡብ ሱዳን የመኸር ጊዜ በጀመረበት በአሁኑ ወቅት ካለፈው ዓመት ጋር ሲነጻጸር ተጨማሪ 1.4 ሚሊዮን የሚሆኑ ሰዎች ምግብ የሚያገኙበት ሁኔታ ይኖር እንደሆነ እርግጠኞች አለመሆናቸውን ዘገባው ጠቁሟል። የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን ያብራራሉ። የደቡብ ሱዳን የመኸር ጊዜ ከጥቅምት እስከ ነሐሴ ወር ሲሆን መኸሩ በሚገባበት ወቅት ብዙ እህል ሊኖር ይገባ ነበር። ይሁንና ለብዙ ዓመታት በዘለቀው ግጭትና በሰዎች ከመኖሪያቸው መፈናቀል ምክንያት ሁኔታው እየተባባሰ ሄዷል። በአሁኑ ወቅት ሃያ አምስት ሺህ የሚሆኑ ሰዎች በረሃብ ሁኔታ ላይ ይገኛሉ። ባለፈው ዓመት የመኸር ጊዜ ግን በሀገሪቱ የረሃብ ሁኔታ የገጠመው ሰው አልነበርም። በዘገባው መሰረት በአሁኑ ወቅት ደቡብ ሱዳን ውስጥ ረሃብ የለም። ባለፈው የካቲት ወር በዩኒቲ ክልል በሚገኙ ሁለት ወረዳዎች ላይ ረሃብ ገብቷል ከተባለ በኋላ የረድኤት አገልግሎቶችና ለጋሾች ሰፊ ምላሽ ለመስጠት በመንቀሳቀሳቸው የተደራሽነቱ ሁኔታም ስለተሻሻለ የረሃቡን ሁኔታ ለመከላከል ተችሏል ይላሉ ስሜርደን። ሆኖም በአሁኑ ወቅት ከባድ የምግብ እጥረት መከሰቱ ራሱ፣ በተለያዩ የአገሪቱ ክፍሎች አስተማማኝ የምግብ አቅርቦት አለመኖሩ ራሱ የግጭት ሁኔታ ሲራዘም የሰብአዊ ረዴትን ውስንነት ያመለክታል። ይህም ማለት ብዙ ልንለውጠው የምንችለው ነገር የለም። የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን በአሁኑ ወቅት በረሃብ አፋፍ ላይ ያሉ ሰዎች ብዛት ከአምና ጋር ሲነጻጸር ከሞላ ጎደል በእጥፍ ጨምሯል። ከባድ የተመጣጠነ ምግብ እጥረትም ከአምና ጋር ሲወዳደር እየተባባሰ ሄዷል። ዘገባው በተጨማሪም የግጭቱ መቀጠል፣ የሰብአዊ ረድኤት የተደራሽነት ውሱንነት፣ የአየር ንብረት ለውጦች፣ የማክሮ ኢኮኖሚ አለመረጋጋት በመጪው ዓመት በደቡብ ሱዳን በርካታ አካባቢዎች የረሃብ ሁኔታ እንዲስፋፋ ያደርጋል ሲል አሳስቧል። አዲሱ መመለስህን ማሳወቅ ሊኖርብን ነው። አድማጮቻችንን ድንገት ሬዲዮ አቋርጠን ምንድን ነው ሊሉ ይችላሉ። ብዙም የተለመደ አይደለም እና ብለናል ግን በአሜሪካን ሀገር አሰራር መሰረት አሳሳቢ ከመሰል እንኳን ይቋረጣልእና ምክንያቱ ይሄ ነው። ቅድም በችኮላ ነው ያስተዋወቅኩት። ለሁሉም ተመልሰናል። አዲስ አበባን መጥተዋል። በሰላም መጥተናል። ወደ ተከታዩ ዘገባ እንሻገር። በኔዘርላንድስ ዘሄግ ከተማ በሚገኝ ፍርድ ቤት የቀድሞ የደርግ አባል የመቶ አለቃ እሸቱ አለሙ የወንጀል ክስ እየተመረመረ ነው። ቪኦኤ በችሎቱ ውሎዎች ከተሳተፉ ተበዳዎች ነን ከሚሉ መካከል አንዱን አዲስ አበባ አግኝቶ ማነጋገሩን በቀደመ ዝግጅታችን ተደምጧል። ትናንት ማለት ነው። ዛሬ ደግሞ ሁለተኛውን ክፍል ይዘናል። መለስካቸው አመሀ ነው የላከልን። አቶ ወርቁ ደመና ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወይን ቤት የመቶ አለቃ እሸቱ አለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም። ግን ብዙ ምልክቶችን ማየት ይቻል ነበረ። አቶ ወርቁ ደመና ነሐሴ መጀመሪያው አካባቢ ነሐሴ አንድና ሁለት ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ማዕዘን በኩል ትልቅ ጉድጓድ ሲቆፈር አየን። ከሚቆፍሩትም የተወሰኑት የኛው የምናውቃቸው እስረኞች ናቸው እና ሲመጡ ከቁፋሮ መልስ እንጠይቃቸዋለን። ምንድን ነው የምትቆፍሩት? ለምንድን ነው የምትቆፍሩት? ማንም የነገረን ነገር የለም። ነገር ግን የራሳችንን መቃብር ሳይሆን አይቀርም ያለኝ ልጅ ነበር እና ሲቆፈር ተመለከትን። በጣም የሐዘን ድባብ በሆነ ቤት ውስጥ ሰፈነ። በጭንቀት ቆየን። ወደ ነሐሴ አምስት 97 ዓ ምት የተወሰኑ እስረኞች ተጠራን። በሆነ ቤቱ አስተዳደር በፖሊሶች ተጠራ ስማችን ረዥም ዝርዝር ተጠራና የተወሰነው ሁለት ዓመት ከዛን ጊዜ ጀምሮ የሚቆጠር ሌሎቹ ደግሞ ሶስት ዓመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ ዓለሙ የሚመራው ኮሚቴ እንደነበረ ተነገረን። አንዳንዶች የተበሳጩ አሉት እዚ ይለኛል። እኔ አልተበሳጨሁም፣ ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም፣ ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ተጽናና ያለ የራስ ህይወት በመትረፉ በሌላ በኩል ደግሞ እነማን የሆኑ የትኞቹ ጓደኞቻችን የሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለህ ታስባለህ። እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን ይህንን ፍርድ የሰማን መኝታዎቻችንን ማስተካከል ነው የጀመርነው። መደባችንን ማስተካከል፣ ፍራሻችንን እዛው እየሰፋን የምናዘጋጀው ፍራሽ ነበር። በየጊዜው ታጠበዋለህ። የእስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ። ከዚህ የእስራት ፍርድ በኋላ ነሐሴ ስምንት ቀን 1970 ዓ.ም ልክ ሐምሌ 29 ቀንን ትመስል እንደነበረ አቶ ወርቁ ያስታውሳሉ። እስረኞች በጊዜ ወደየመታሰሪያ ክፍላቸው እንዲገቡ ታዘዙ። በጣም በጣም የሚያስጨንቅ ጊዜ ነበረ። ያንን ልክ እንደተጠየቅን ሁላችንም ያው የገመትነው ነገር አለ። ጉድጓድ ሲቆፈር አይተናል እና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም የሁሉም እምነት ነበረ። ሁሉም በሀዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥ ያለው ወደ አምስት ሺህ የሚደርስ እስረኛ እንግዲህ፣ ወደ ሶስት ሺህ የምንሆነው የፖለቲካ እስረኞች ስንሆን፣ ወደ ሁለት ሺህ አካባቢ ደግሞ ደረቅ ወንጀለኛ ይባላል። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደል በመሳሰሉ ወንጀሎች የታሰሩ እና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው በዛ ምሽት። ፖለቲከኛ ሆን ካለሆን እንደ ጠበቅ ነው። ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች፣ የወታደር ጫማዎች ዱብ ዱብ ማለት ጀመሩ ትሰማዋለ። በጣም የሚዘገንን የሚያስፈራራ ድምፅ ነው እና በየክፍሎች እየሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል፣ በመስኮቱ በኩል ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው ካቦው አስተሳሰሩን ይጠይቃል። ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተ ክርስቲያኑ አቅጣጫ ነው ሁሉም የሄዱት። እንመለከት ነበር በመስኮት በኩል በጣም ረዥም ሰዓት ነው የፈጀው። ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያቀው እስረኛው በደረሰው መረጃ መሰረት ሰማንያ ሁለት እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ አለ ጎኔ ያለው መታሰሪያ ክፍል ውስጥ እኔ ሀያ ሁለት ቁጥር ነበርኩ ሀያ ሶስት ቁጥር ውስጥ የሚኖር በጣም ይወደኛል። ለምን እንደሆነ ብዙም አላቅም። ጉሙዝ ነው እና ሁልጊዜ ጠዋት ጠዋት ሰላም እንባባላለን፣ አንዳንድ ወሬ እንለዋወጣለን እና ያን ዕለት ጠዋትም እሱ ራሱ እንደውም ይጠብቀኝ ነበረ ከክፍሌ ክፍላችን ተከፍቶ እስከወጣ ድረስ እና አገኘኝ። ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ጉሙዝ ጓደኛዬ ጋር ጨዋታ ጀመርን። የት ነበርክ ትናንት ምሽት አልኩት። እንዴ እዛ ስረዳ ያው ስረዳ እኮ ነበረ። ትናንት መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን። ሌሎቹም የተወሰኑት ጉሙዝ ናቸው። እዛ ፍርደኛ ናቸው፣ ፍርድ ያገኙ። በነፍስ መግደል ነው የተወነጀሉት። ወህኒ ቤት ውስጥ ብዙ ዓመት ኖረዋል። ስለዚህ ለብዙ ጉዳይ ይፈለጋሉ። በወታደሮቹ አስተዳደሩ በሙናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናውቃለን። ከዛ አውቃለሁ እና እዛ ልንረዳ ሄደን እንደ ያየሁትን ዙዲ ነገር ነው የሚለኝ ስሜን ትንሽ ጠመም ያደርጓል። ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት። ምን አየህ ሰጠኛ አልኩት። ከዚህ እየሄዱ የፊጥኝ ታስረው የወጡት እስረኞች በሙሉ ቤተ ክርስቲያን ነው የሚመጡት እና ቤተ ክርስቲያን መቶ አለቃ ሸቶ አለ እዛ። ስማቸውን እሱ ያጣራል። ከዛ በኋላ እንዴት እንደሚመቷቸው አይታወቅም። የተወሰኑ ወታደሮች እኛ አይተናቸው ማናቃቸው ወታደሮች ናቸው። የወኔ ቤቱ ፖሊሶችም አይደሉም። ይመቷቸዋል እና ሲወድቁ በገመድ ሸመቅቋቸዋል። አንገታቸውን ይጠመዝዙታል፣ በጣም በማይገባን መንገድ። ከዛ ውሰዱ ይሉናል ሰውነታቸውን በቃ ሞተዋል፣ ውሰዷቸው እንባላለን። በባሬላ ይሄ አፈር መሸከሚያ የለም፣ በሱ በሱ እየተሸከምን እዛ ጉድጓዲያ ሲቆፈር ሰሞኑን ያየነው ጉድጓድ ውስጥ ነው እየወሰድን የጣልናቸው አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ፣ ከበደ። ሲያምረኝ ከበደ ግዙፍ እስረኛ ነው፣ ሰውነቱ ትልቅ ነው። እና ሲያምረኝ አልሞተም ነበር። አልሞት ብሏቸው ብዙ ታግለዋል እንትን የሚሉ ወታደሮቹ። መጨረሻም ለእኛ ወስዳችሁ ሰውነቱን ጣሉ፣ አስከሬኑ ወደ ጉድጓዱ ውሰዱ ስንባል ትንሽ ትንሽ ሊያወራኒ ሁሉ ይፈልግ ነበረ። ሙሉ ለሙሉ አልሞተም ነበር ሲያምረኝ ጉድጓድ ውስጥ ስንጥለው ይህን ሁሉ ነው ያለኝና በጣም በጣም የሚዘገንን ነበር። ሰማንያ ሁለት ልጆች ሌሎች፣ በሚቀጥለው ቀን ደግሞ ሁለት ልጆች እንደጨመሩ ሰምተናል። ሁለት እስረኞች በህግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ፣ የተከበራችሁ ዳኞች፣ ዛሬ ከዚህ የተገኘሁት ፍትሕን ፍለጋ እንጂ ለበቀል አይደለም ብለው ነበረ። ከዚህ የፍትህ አደባባይ የምንማረው ሌላው ነገር ምንድን ነው የሚል ጥያቄም ሰነዘርኩላቸው። እሸቱን ለፍርድ በማቅረብ ነገ እንደ እሸቱ አለሙ ምንም ህግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋ ሊደር እንጂ ይሄ ጉዳይ እኮ አሁን አርባ ዓመት አልፎታል። ከአርባ ዓመትም በኋላ ግን ትኩስ ነው። እንደዚሁ ነው የወደፊት የእሸቱ አለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይም በአንድ በተፈጠረ አጋጣሚ ከህግ ውጭ ወይም ራሱን ህግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው። ወደፊቷን በህግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ህግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት የምንፈልገው። አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ ም መቶ አለቃ እሸቱ አለሙ ፍርዳቸውን ያገኛሉ። አቃቢያነ ህጉም ተከሳሹ በተከሰሱበት የህግ ድንጋጌ ከፍተኛው ቅጣት እንዲጣልባቸው ጥያቄ ማቅረባቸው ታውቋል። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አዲሱ የሰዓት እጥረት ዛሬ ኢትዮጵያን በአሜሪካ ሊቀርብ እንዳልቻለ አስገድዷል። አንድ እሳት በላው ፕሮግራማችንን ሌላም የቀረብ ፕሮግራም አለ፣ ሶስት ፕሮግራም አለ። ዲሞክራሲ በተግባር ኢትዮጵያውያን በአሜሪካ እና ደግሞ ንጉሥ ያክሊሉ ለሴቶች ፕሮግራም የሚሆን የላከልን ዝግጅት ነበረ። እነዚህ ሊያልፉ አልቻሉም። ምክንያት ምክንያት የእሳቱን ነገር ትንሽ አውራ። አንደኛ እሳት ለጊዜው የተነሳ ነገር የለም፣ ግን በጣም አስፈላጊ ማስጠንቀቂያ ነገር ስለደረሰ ለጥንቃቄ ብለው እንድንወጣ አደረጉ። ወጣን፣ በሰላም ተመለስን። ህንጻችንም ምንም አልሆነም። በማንም ላይ ምንም የደረሰ ነገር የለም። ግን እንዲህ አይነት ነገር አሜሪካ ውስጥ እንደው እንዴት ደረሰ የሚል ነገር ለአድማጮች መጠየቁ አይቀርም። ቅድም በሩጫ እንደው በፍጥነት ውስጥ ነው የተናገር ነው የግዴታ የሆኑ የአሰራር ደንቦች የሆኑና ሌላ ቀርቶ ሰዓቱ ባይኖርም እንኳን የስጋት ሀሳቡ ቢኖር ወይም ደግሞ ሲመጣ ለመከላከል የሚያስችል ሁኔታ ለማዘጋጀት በሚደረገው በግዱጡ የሚባለው ደረጃ ይደርሳል። ግን አድማጮች የሚያስታውሱት ብዙ ጊዜ የለም። አጋጣሚዎቹ ረድተውን ስርጭታችንን የማቋረጥ ግዴታ ውሳን ገባ። እድል አድንሆናል። ዛሬ ግን ምንም ሞገትም በግድ ነው ይወጣ ነው። አንዳንድ ጊዜ ደግሞ የእሳት አደጋ ማስጠንቀቂያ ወይም አደጋ አለ ተብሎ ሲነገራቸው የደህንነት ወይም ሴኩሪቲዎቹ ሳይነገርም ለሙከራ የሚደረግበት ጊዜ ደግሞ አለ። በሙከራውም በግድ እንድትወጡ ያደረጉል ይለዋል። ኃላፊነት መውሰድ ስለማይፈልጉ ብቻ አድማጮች እንዲረዱልን ያህል ነው። በድጋሚ ቅርታ እንጠይቃለን። ለተሰናዱና ላልቀረቡት ፕሮግራሞች ካሳለኝ እያልቅ ነው ጥቂት ደቂቃዎች ስላሉ አድማጭን ለመካስ ሂሩትና መሐሙድ የሚያቀነቅኑትን እንሰናበታለን። የትግርኛ ስርጭት ከኛ ይከተላል። አድማጮች፣ በዚሁ ዜማ ነው የምንሰናበተው። ነገ ምሽት ላይ ከዝግጅቶቻችን ጋር እንመለሳለን። ትናደሩ I not a Ah